ኢኮኖሚው አለ ምጣኔ ሀብታዊ ሁኔታዎች፣ ዴሞክራሲ ስር በሰደደባቸው ሀገራት የምርጫዎቻቸውን ውጤት ቅርጽ ያስይዛሉ። የአንድ ሀገር መልካም ምጣኔ ሀብታዊ ይዞታ ለፓርቲዎችና ፖለቲከኞቻቸው በስልጣን የመቆየት እድልን ያጠናክራል። በምርጫ ዋዜማ ኢኮኖሚያዊ እድገት ለፖለቲከኞች በጎ ዜና ነው። የአገሩ ገበያ እድል ፈጥሮ የስራ አጥ ቁጥር ሲቀንስ የመመረጥ የማሸነፍ እድላቸው ከፍ ይላል። የተሳሳቱ ኢኮኖሚያዊ ፖሊሲዎች የሚዋዥቁና ስራ አጥነት የበረታባቸው ገበያዎች በተለይ በምርጫ ሰሞን ለፖለቲከኞችና ፓርቲዎቻቸው መልካም ዜና አይደሉም። የፖለቲካ ሳይንስ መምህርና ተመራማሪው ዶክተር ዮናስ አሽኔ እንደሚሉት ኢኮኖሚያዊ ጥያቄዎችን ጨምሮ የፖሊሲ ጉዳዮች በመጪው ምርጫ በብሔር ፖለቲካ ማዕቀፍ ውስጥ የሚታዩ ይሆናሉ። በዚህ ሶስት ዓመት የተፈጠሩ ጉዳዮችም ሶስት ዓመቱ እንዲወለድ ያደረጉትን ምክንያቶች ከዚህ ምርጫ ጋር በአሁን ታይም በአሌ ታይም የራሳቸው ትስስር ይኖራቸዋል። በየአካባቢያችን እንደየፖለቲካ አማራጫችን ለምርጫ ያለን የልብ ትርታ ስሜት ተሳትፎ በዚህ ሶስት ዓመት ውስጥ እየተከሰቱ ባ ነገሮች ይወሰናል። እንደውም አንዳንዶቹ ክልሎች ጭራሽ መርዳ የማይካሄድባቸው ክልሎች ናቸው። እንደ ትግራይ ያለ ሁኔታ፣ ለምሳሌ ደቡብ ክልል ስትሄድ ክልል የሚወለድበት ሪፋ እንደሚደረግበት ስለሆነ ወሳኝ ጉዳዮች ክልል ከመሆን ራስን ከማስተዳደር የራስን ቤት ከመኖር ካለመኖር ጋር የተሳሰረ ስለሆነ ምናልባት ከፍተኛ የሆነ ሀይ በጣም ሰው ወጥቶ የሚመርጥበት አካባቢ ሊሆን ይችላል። ሌሎች አካባቢዎች ለምሳሌ ኦሮሚያ ስትል ብዙ አማራጭ ፖለቲካ ፓርቲዎች ከምርጫው ስለወጡ ሰዎች በምርጫው ላይ ያላቸው ተሳትፎ አነስተኛ ሊሆን በየአካባቢው የራሱ የሆነ ነዋንስ የራሱ የሆነ ቡራቡር የሆነ ምክንያቶች ከምርጫው ጋር ያላቸው ትስስር የሚወስኑ አካባቢያዊ እና ብሔራዊ ጉዳዮች ይኖራሉ። ብሔራዊ ስም ናሽናል ማለት ነው፣ ጠቅላላ ሀገር ስናየው የኢትዮጵያ ፖለቲካ ድርና ማጉ ምንድን ነው ስንል አንደኛው የማንነት ፖለቲካ ነው። ስለዚህ የማንነት ፖለቲካ ከምርጫው ጋር በጣም ይተሳሰራል። አብዛኞቹ ፓርቲዎች የተደራረጁት በማንነት ላይ በብሔር ፖለቲካ ላይ ነው። የብሔር ጥያቄን ወደፊት እንወስደዋለን በሚሉ ፓርቲዎች፣ የብሔር ጥያቄዎች እንመልሳለን በሚሉ ፓርቲዎች የተሞላ ስለሆነ የማንነት ፖለቲካ በጣም ወሳኙ ጥያቄ ነው። ስለዚህ ሌሎች ጉዳዮች፣ የኢኮኖሚ ጉዳዮች፣ የመሬት ጥያቄ ምናምን ከማንነት ጥያቄ ውስጥ አብሮ ተሳስሮ የሚመጣ እንጂ ራሳቸውን ችሎ የፖሊሲ ቺዎች ሆነው የሚወጡ አውዱም አይፈቅድላቸው። እንደው አሁን ያለንበት ዘመን የማንነት ፖለ የብሔር ፖለቲካ ለምሳሌ በጣም ጣራ ላይ የወጣበት ስለሆነ ማንኛውም ጥያቄ ከሱ ጋር ተሳስሮ ነው የሚመጣው። በሱ ቋንቋ፣ በሱ ሰዋሰው፣ በሱ ጥንስ ሀሳብ ውስጥ ነው የሚወጣው። የፖሊሲ ጉዳይም ቢሆን ከዚህ ስር ሆኖ ነው እንጂ ለብቻው ፖሊሲ እንደ ከብሔር ሁለተኛ ገቤር ነጽ ፖለቲካ ለይተን ማየት የምንችልበት ሀገር ውስጥ አይደለም። እንደ በርካቶች ሁሉ ነባራዊው ሁኔታ ለመጪው ምርጫ ምቹ ስለመሆኑ የምጣኔ ሀብት ባለሙያዎችም ጥያቄ አላቸው። ከእነዚህ መካከል በኩዌት ሳይንሳዊ ጥናት ማዕከል የምጣኔ ሀብት ተመራማሪው ዶክተር አየለ ገላን ይገኙበታል። አንድ ቃል ይቋጭልን ከተባለ መግባባት ማለት ነው። ፖለቲካ ማለት በተለያየ ደረጃ ነው የምትግባባው። በጣም የተቀራረቡና የተግባቡ ግሩፖች አንድ ላይ ፓርቲ መሰርታሉ። ከፓርቲዎቹ ቀደም ብሎ በሀገር ደረጃ አገራዊ መግባባት የሚሉት ምርጫም ለማካሄድ ራሱ ኳስ ሜዳ ስትጫወት መጀመሪያ መስመሩን አደል እንደምታሰምረው፣ ከዛ ሜዳውን አደል እንደምታደላድለው። ዝም ብለህ እኮ አባጣ ጎባጣ የሆነ ጫካ ሳሩ ምኑ ባለበት ኳስ ወርውረር አይጀመርም። አደለም እንዴ? ስምምነት ያለበትና እንዲህ ነው የምንጫወተው ብሎ ሜዳው ባልተስተካከለበት ሀገራዊ መግባባት ባል የለበት ምርጫ ማካሄድ ማለት አይገባኝም። ቅንነት ያስፈልጋል። በፖለቲካ ፖለቲካ ዝ ብሎ ሸፍጥ አይደለም። ዶክተር አየለ የጠቀሱት ጉዳይ መፍትሄ ባያገኝም ኢትዮጵያ ስድስተኛውን ሀገራዊ ምርጫ በማካሄድ ቆርጣለች። ከነገ ሐሙስ ጀምሮ በመገናኛ ብዙሃን አማካኝነት የምረጡ እንቅስቃሴ ይጀምራል። የኢኮኖሚ ባለሙያው አቶ እስራኤል ወልደ ዮሐንስ እንደሚሉት ከጸጥታ ጉዳይ ቀጥሎ የአገሪቱ ኢኮኖሚ ያለበት ሁኔታ ትኩረት ከሚሹ ጉዳዮች መካከል አንዱ ነው። አሁን ያለንበት የአገሪቱ የኢኮኖሚ ሁኔታ እጅግ አሳሳቢ የሚያደርጉት ነገሮች በመጀመሪያ የዋጋ ግሽበቱ ነው። ከዚያ የዲቫሉዌሽን ሁኔታ አለ። እዚህ ላይ ተደማምሮ የኮሮና ቫይረስ ያመጣው ተጽዕኖ እንደገና ደግሞ በኛ ሀገር በየቦታው የምንሰማቸው ኮንፍሊክቶች የትግራይን ጨምሮ ማለት ነው የሀገሪቱ ኢኮኖሚ ላይ ከፍተኛ ጫና አሳድሯል። አሁን ምርጫ ጋር እንግዲህ እንዴት ነው ይሄ ነገር የሚለው ነገር አይ ቲንክ ህዝቡ ያው የመጀመሪያ ፕራዮሪቲ አድርጎ የሚያዩ ሴኪዩሪቲን ይመስለኛል፣ ደህንነቱ እንዲከበርለት ወጥቶ መግባት እንዲችል የመጀመሪያ የሚያደርገው ትኩረት ነው። ከዚያ ባለፈ ግን ወጥቶ ገብቶ የሚሰራው የሚያገኘው የሚመገበው ነገር ይፈልጋል። ስለዚህ እንግዲህ ምርጫ ቅስቀሳ ላይ የፖለቲካ ፓርቲዎች ምን ያህል ይህንን እንደ አጀንዳ አማራጮችን ይዘው ይቀርባሉ የሚለው ነገር ወሳኝ ነገር ነው። ለአሁኑ ምርጫ ወሳኝ ናቸው ብዬ የማስባቸው ሁለት ነገሮች አንደኛው የሴኩሪቲ ጉዳይ፣ ሁለተኛው የኢኮኖሚ ጉዳይ ነው የሚሆነው ማለት ነው። ዶክተር አየለ እንደሚሉት የኢትዮጵያ መንግስት የሚከተላቸው የሚያስገኝቸውን ኢኮኖሚያዊ ፖሊሲዎች በተመለከተ ጠለቅ ያለ ውይይት ያስፈልጋል። ውይይቱ ደግሞ አብዛኛው የአገሪቱ ዜጋ ሕይወት ላይ ተጽዕኖ የሚያሳድሩ ፖሊሲዎችን የተመለከተ ሊሆን ይገባል። ከህዝብ ፍላጎት ጋር የተሰናኘ እና የተያያዘ ፕሮጀክቶችን ለመቅረጽ መቻል ያስፈልጋል። የግብርና ኢኮኖሚን በተመለከተ የገበሬውን ህይወት ለመቀየር በህግ መሬቱን እና ገበሬውን አንድ ላይ የማቆራኘት ለገበሬው ገንዘብ እንድበደር ባንኮችን የማነሳሳት ምርታማ የሚሆን እቃ ከውጭ ለግብርና ክፍለ ኢኮኖሚ እንትን የሚገባበት ሁኔታ ማዳበሪያ ወይ ሀገር ውስጥ እንድመረት በብዛት ማለት ነው። ካሉ ትልልቅ ፕሮጀክቶች ውስጡ እንደዛ አይነት ነገር ካልሆነ መንግስት ድጎማ እንኳን ከውጭ በደንብ ገብቶ ኢትዮጵያ አቅሟ የማብረት አቅሟን በደንብ ተጠቅማ ራሷን በደንብ መግባ የምችልበት ምትኖርበት ሀገራዊ የሁሉንም ህይወት የሚነኩ ትልልቅ የኢኮኖሚ ውሳኔዎችን ከማድረግ ይልቅ ብልጭልጭ የሆኑ ትንንሽ በሚኒስትር ደረጃ ሳይሆን ከሚኒስትሩ በታች ባሉ ትንንሽ ዲፓርትመንቶች የሚመሩ ጥቃቅን ፕሮጀክቶች ጎልተው አንጸባርቀው አገራዊ ሆነው እንዲታዩ ይደረጋል። ማማከር ያስፈልጋል። ምን ሰራ ተብሎ አሁን ምን ብንሰራ ነው የኢትዮጵያን ህይወት የምንቀይረው ነገር ብባል አሁን ያነሳኋቸውን አንጻራዊ ንጽጽሮችን አንስተው ኖኖ ሁሉም ነገር በኢኮኖሚ ይሄ ያስፈልጋል ይህ ያስፈልግ የሚባል ነገር የለም። ሁሉም ነገር ያስፈልጋሉ። ግን የትኛውን ነው ተቀድሞ መሰራት ያለባቸው? የትኛው ነው የህዝቡን ህይወት የሚቀይረው? የትኛው አይነት የኢኮኖሚ ፖሊሲ ቢደረግ ነው የሁሉንም ህይወት በአንዴ መንካት የሚቻለው? ያ ስለማይደረግ መንግስት ከላይ ወደ ታች የሚጫነው እና ህዝብ ለመቀበል የግዴታ የሚሆንባቸው ነገሮች አገራዊ ፕሮጀክቱ ነው ይቀርባሉ ማለት፣ በፖለቲካ ውይይታ ለማድረግ የደም መፋሰስ የህይወት መርገፍ ደረጃ ያደርሱናል ማለት ነው በኢኮኖሚው ደግሞ ውይይቱ ስጠፋ የማያስፈልጉ ጥቃቅን ፕሮጀክቶች እንዲያብረቀርቁ ተደርጎ ሀገራዊ ይሆናሉ። የስንቱን ኢትዮጵያዊ ቤተሰብ ህይወት ይነካሉ ተብለ ብትል እዛ የማይገባ ነገር ነው። አቶ እስራኤል በምርጫው ከሚሳተፉ የፖለቲካ ፓርቲዎች ተጨባጭ የመፍትሄ ሀሳብ ይጠብቃሉ። በባለሙያው አባባል የሚያስጎመዡ ብዙ ፍቅሮችን ማቅረብ ብቻ አመኔት አያስገኝም። እያንዳንዱ ግለሰብ፣ እያንዳንዱ ቤተሰብ በኢኮኖሚ ፖሊሲዎች ህይወቱ የሚነካው እንዴት ነው? እሱ የሚሰራው ነጋዴው፣ በንግዱ፣ ሰራተኛው፣ ኢንተርፕሮነሩ ለእሱ የሚመለከት እሱን የሚነካ ነገር እንዴት ነው እያንዳንዱ ፖለቲካ ፓርቲ አማራጭ ይዞ የሚመጣው የሚለው ነገር ወሳኝ ነው። ምክንያቱም ከዚህ በፊት ህዝቡን ትላልቅ ፕሮጀክቶች እየነገሩ ሲያስጎመጁት ኖረዋል እና ብዙም ደግሞ ከፕሮጀክቱ ካለቀ ወይም እንደገና ከተራዘመ በኋላ ምንም ብዙ ህይወቱ ላይ የሚመጣ ነገር አይታይም። ስለዚህ አሁን ፕራክቲካል የሆነ ነገር ይዘው መምጣት አለባቸው ማለት ነው። እያንዳንዱ ፖሊሲ ለነጋዴው ምን አይነት ፋይናንሻል አክሰስ ነው የሚፈጥርለት? ለኢንተርፕርነሩ ምን አይነት ፋይናንሻል አክሰስ ነው የሚፈጥርለት? ፖሊሲዎቹ እንዴት ነው የህግ አሰራሩ የህግ ማዕቀፉ እንዴት ነው የሚሻሻልለት ምን አይነት ማርኬት ነው የሚፈጠርለት የሚለውን ነገር ማየት ያስፈልጋል ማለት ነው። ከዚያ ባለፈ እንዴት ነው የምግብን ዋጋ ማርከስ የሚቻለው? አግሪካልቸር ላይ ፕሮዳክሽን ላይ በደንብ ተጨባጭ የሆነ ነገር ይዘው መቅረብ ይጠበቅባቸዋል ማለት ነው። የዘይ የስኳር የነዚህ አይነት ነገሮች ከአመት ዓመት የሚወሩ ነገሮች ናቸውእና ለነዚህ ለህዝቡ አሳማኝ የሆነ ህዝቡ በሚረዳበት መልኩ ፖለቲከኞች አማራጭ ይዘው መቅረብ አለባቸው ማለት። ስለዚህ ትላልቅ ፕሮጀክቶችን ብቻ በማውራታችን ይህን እንጨርሳለን፣ ይሄን እናደርጋለን፣ ይህን ፋብሪካን ከፍታለን በማለት ብቻ ህዝቡ ወደ መምረጥ ይሄዳል ብዬ አላምንም። ለመጪው ምርጫ አርባ ሰባት የፖለቲካ ፓርቲዎች ስምንት ሺ ሁለት መቶ ዘጠኝ እጩዎችን አስመዝግበዋል። ከአርባ ሰባቱ የፖለቲካ ፓርቲዎች ሰላሳ ሁለቱ በብሔር የተሰ የሙ ናቸው። ፓርቲዎቹ ከብሔር አደረጃጀታቸው ባሻገር ምን ያክል በቅጡ የተዘጋጀ ርዕዮተ ዓለም አላቸው? የኢኮኖሚ ፖሊሲዎቻቸው ምን ያክል የተተነተኑ ናቸው? ሰነዶቻቸው እንዲህ በቀላሉ የሚገኙ አይደሉም። ዶክተር ዮናስ እንደሚሉት ግን ማንነት ላይ ያተኮረው የኢትዮጵያ ፖለቲካ ስልጣን መቆጣጠር ላይ ያተኮረ ሆኖ ይታያል። በዚህ በግሎባል ካፒታሊዝም ውስጥ የኢትዮጵያ ሰማንያ አምስት ፐርሰንቱ ገበር የት ነው ያለው ስንል ታች ላይ ነው ያለው። ስለዚህ ይህንን የሰማንያ አምስት አንድ የሚያደርግ ትብብር የሚጠይቀን ፖለቲካ የመደብ ፖለቲካ። እነዚህ የፖለቲካ ኢኮኖሚ ጥያቄዎች የጎንዮሽ ትብብርን ይወልዳሉ በብዛት በተለይ የመደብ ጥያቄን ስታነሳው ከብሔር ጥያቄ ጋር በጣም ብታነሳው የብሔር ጥያቄን ትራንሴንድ አድርጎ ግን የብሔር ጥያቄን በማፈን ሳይሆን በመመለስ እንደ መደብ አይነት ጥያቄዎች የኢትዮጵያ በፖለቲካ ኢኮኖሚ ውስጥ ያላትን ጥያቄ የህዝቦች በዚህ ዓለም ውስጥ ሰርቫይቭ ሲናደርግ እንደ ህዝብ ምንድን ነው የምናገኘው ትርፋትና የምናገኘው ፈተናችን ይከዘን ፈተና ምንድን ነው የሚለውን በማምጣት የጎንዮሽ የትብብር ወይም ሶሊዳሪቲ ፖለቲክስ ለማምጣት የሚሞክር የፖለቲካ ሊቅ ኢትዮጵያ የላትም። ሁ ወይ አስመሳይ የሚመስል ትብብር ፖለቲካን ወልዳለሁ የሚል ወይንም ጭልም ያለ በጎንዮሽ ጠላትነት ህዝብን እርስ በርስ ፈርጆ ፖለቲካ የሚያራምድ ሊቅ ነው ያላት። ስለዚህ እነዚህ የፖሊሲ ጉዳዮች አይደለም መወቦር ሻለው በጣም በጣም ሰከንደሪ በጣም ታች የሚገቡ ወይንም ሲቀርቡም የሚቀርቡት በማንነት ፖለቲካ ውስጥ። በቀላሉ ማንነትን በማንቀሳቀስ ደጋፊ ማፍራት ይቻላል። ወደ ምርጫ መሄድ ትችላለህ። መንግስት መቆጣጠር ትችላለህ። ስልጣን ላይ መቆየት ትችላለህ። የፖሊሲ ጉዳዮች ስታነሳ ግን በጣም ኮምፕሌክስ ይሆናል። በጣም አርቲኩሌት ማድረግ አለብህ። ቴዎሪ ማድረግ አለብህ። ሪዮት አለብህ። መስራት ማለት አለብህ። ወዳጅነትህ ከማን ጋር እንደሆነ ላይ መስመርህን ትለያለህ። መርህት ይኖርሃል። የተደራጀ ፖለቲካ ተመራለህ። ፓርቲ ትሰራለህ። የፓርቲው ዲስፕሊን አብሮ በዛ ይዋቀርና ፖለቲካው በዛ ይመራል። የመስመር ጥያቄ የሪዮት ዓለም ጥያቄ እኛ ጋር አሁን የሪዮት ዓለም ጥያቄ ፓርቲዎች መካከል ያን ያህል የጎልፎ ይሆናል ብዬ አላስብም። አድማጮች፣ የዛሬው መሰናዶ ይህን ይመስል ነበር። እሸቴ በቀለ ነኝ። ጤና ይስጥልኝ።